የአሜሪካ ድምፅ ነው በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 1 2014 ዓ ም ዝግጅታችን ጀመረ። ፈተና ጋር በተገናኘ እደግፋለሁ እኔ በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረረም ወይ መቼ ታዲያ ሰላሳ ምናምን አመት እኮ ኖርንበት እያደር እየወረድን እየወረድን እየወረድን እዚህ ደረጃ ላይ አንድ ቦታ ላይ በዚህ ጊዜ ላይ የሚደርሱ ሰዎች ሊቆጡ ይችላሉ። ኤኒታይም እንዲህ አይነት እርምጃ መውሰድ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመስሪያ ቤታቸውን የዘጠኝ ወራት ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ከምክር ቤቱ አባል የተነሳውን ጥያቄና እርሳቸው የሰጡትን ምላሽ ነው የሰማችሁት። ሙሉውን በምሽቱ ዝግጅታችን ታዳምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አብራችሁ እንቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። በሶማሊያ ስድስት የአገሪቱ አካባቢዎች ከሚያዝያ እስከ መጪው ሰኔ ድረስ ዝናብ ካልጣለ ከፍተኛ ረሃብ ሊያስከትል የሚችል ድርቅ ሊከሰት እንደሚችል የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጀሪክ ትናንት በሰጡት መግለጫ አስጠንቅቀዋል። ቃል አቀባዩ እስከ መጋቢት 29 2014 ድረስ 5 ነጥብ 5 ሚሊዮን ወንዶች ሴቶችና ህጻናት ተረጂዎችን ለመርዳት ከተጠየቀው የ1 ነጥብ 5 ቢሊዮን ዶላር ውስጥ የተገኘው አራት ነጥብ አራት ከመቶ እጅ ብቻ መሆኑን ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በትናንትናው እለት ከደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ጋር በስልክ መነጋገራቸውን ዋይት ሀውስ ትናንት ባወጣው መግለጫ አስታውቀዋል። በሁለቱ አገሮች መካከል ያለውን ግንኙነት ማሻሻልን የኮቪድ-19 ወረርሽኝ በጋራ መከላከልን ጨምሮ በሩሲያው የዩክሬን ወረራ ዙሪያ መነጋገራቸውም ተመልክተዋል። ፕሬዝደንት ባይደን በተለይ ለሩሲያው የዩክሬን ወረራ ግልጽና ወጥነት ያለው ዓለም አቀፋዊ ምላሽ የሚያስፈልገው መሆኑን አጽንኦት መስጠታቸው ተመልክተዋል። በዩክሬን ስለደረሰው ሰብአዊ ቀውስ፣ ስለ ሸቀጦች ዋጋና የአቅርቦት መስመሮች፣ እንዲሁም ስለ አፍሪካ የምግብ ደህንነት ዋስትና መነጋገራቸው በመግለጫው ተጠቅሷል። ዩክሬን ውስጥ ጦርነቱን የሚሸሹ በሺዎች የሚቆጠሩ ሰላማዊ ዜጎች በተሰበሰቡበት አንድ ባቡር ጣቢያ ላይ በደረሰ የሩሲያ የሚሳኤል ጥቃት ቢያንስ 52 ሰዎች መገደላቸው ከተነገረ አንድ ቀን በኋላ ዛሬ ቅዳሜም የሰዎች መፈናቀሉ መቀጠሉ ተነግረዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ለትላንቱ ጥቃት ዓለም ጠንካራ ምላሽ እንዲሰጥ ጠይቀዋል። ትናንት የታየው በሩሲያ ኃይሎች የተፈጸመና በጦር ወንጀለኝነት የሚወሰድ ሌላ የቅርብ ጊዜ ጥቃት ነው ብለዋል። ሩሲያ ድርጊቱን አስተባብላለች። የዩክሬን ሰራዊት ወደ ባቡር ጣቢያው በመተኮስ በስፍራው ለሞቱት ሰላማዊ ሰዎች ሞስኮውን ተጠያቂ ለማድረግ የታቀደ ተግባር ነው ስትልም ከሳለች። በመላው ዓለም ያሉ መሪዎች ሩሲያንና ጥቃቱን በማውገዝ መግለጫዎችን እያወጡ መሆኑም ተመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሳውዲ አረቢያ ለዘንድሮ ዓመታዊ የሀጅ መንፈሳዊ ጉዞ ከአገር ውስጥና ከውጭ ለሚመጡ አንድ ሚሊዮን መንገደኞች ለመቀበል መወሰኗን ዛሬ ቅዳሜ ባወጣችው መግለጫ አስታውቃለች። በኮሮና ቫይረስ ወረርሽኝ ሳቢያ እንደ ኤሮፓ አቆጣጠር በ2020 የፈቀደችው ለ1000 ተጓዦች ብቻ መሆኑ የተመለከተ ሲሆን በተከታዩ ዓመት ሙሉ ክትባቱን ለወሰዱ 60 ሺ መንገደኞች ክፍት ማድረጓ ተገልጿል። የዘንድሮ ሀጅ በሐምሌ ወር የሚካሄድ ሲሆን የሚፈቀደው እድሜያቸው ከ65 በታች ለሆኑ ሙሉ ክትባት ለወሰዱ ተጓዦች መሆኑ ተገልጸዋል። የኮቪድ-19 ወረርሽኝ ከመከሰቱ በፊት ወደ ሳውዲ አረቢያ ከሚመጡ ተጓዦች አገሪቱ ወደ 12 ቢሊዮን ዶላር ታገኝ እንደነበርም ተመልክተዋል። ወደ 35 ሚሊዮን ከሚጠጋው የሳውዲ አረቢያ ህዝብ ለኮሮና ቫይረስ የተጋለጡ ሰዎች 751 ሺ ሲሆን፣ 9000 የሚደርሱ ሰዎች ደግሞ በቫይረሱ ህይወታቸውን ማጣታቸው ተገልጸዋል። አንድ ፍልስጤማዊ ታጣቂ ባለፈው ሐሙስ ምሽት በእስራኤል ቴልአቪቭ ውስጥ በሚገኝ አንድ ታዋቂ ምሽት ክለብ በመሄድ ባደረሰው ጥቃት ሶስት እስራኤላውያን ወጣቶች ሲገድል በርካቶችን አቁስሏል። የእስራኤል ጸጥታ ኃይሎች አጸፋውን ለመመለስ ዛሬ ቅዳሜ በምዕራብ ጋዛ ዳርቻ በምትገኝ የጂኒን ከተማ ጥቃት ፈጽመው አንድ ፍልስጤማዊ ሲሞት 12 ደግሞ መቁሰላቸው ተነግሯል። በምሽት ክለቡ ላይ የተካሄደውን ጥቃት ተከትሎ የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤነት በሰጡት መግለጫ ካለፈው መጋቢት ወር ጀምሮ እየጨመረ የመጣውን የሽብር ጥቃት እንዲያበቃ ለማድረግ የጸጥታ ኃይሎች ለሚወስዱት የዘመቻ እርምጃ ሙሉ ነጻነት የሰጧቸው መሆኑን ገልጸዋል። ይህ ጦርነት እንዲያበቃ ምንም ገደብ የለም አይኖርምም ብለዋል ጠቅላይ ሚኒስትሩ። የእስራኤል ጸጥታ ኃይሎች ዛሬ ቅዳሜ በጀኒን ከተማ በሚገኙ የፍልስጤማውያን የስደተኞች መጠለያ ጣቢያና አካባቢው ላይ የአሰሳ ዘመቻውን መጀመራቸውን አስታውቀዋል። በዛሬው ጥቃት የተገደለው የ25 ዓመት ወጣት ፍልስጤማዊ አህመድ አልሳአዲ አስክሬንና የጋዛ አካባቢ እስላማዊ ሚሊሻ ቡድን ሰንደቅ ዓላማን የያዙ በርካታ ፍልስጤማውያን በጎዳናዎች ላይ በስተው መታየታቸው ተዘግበዋል። ታዋቂው የቪዲዮ መድረክ ዩቱብ የሩሲያ ምክር ቤት የዩቱብን አገልግሎት ደንቦች ጥሷል በሚል ዛሬ ቅዳሜ የምክር ቤቱን መገናኛ መስመር ከመድረኩ ያገደው መሆኑን አስታውቀዋል። ይህ በሩሲያ ባለስልጣናት ዘንድ ቁጣን የቀሰቀሰ ሲሆን ለዩቱብ የአጸፋው ምላሽ ይሰጠዋል ተብሏል። ንብረትነቱ የጉግል እናት ድርጅት የአልፋቤት ኩባንያ የሆነው ዩቱብ የተቋረጠውን አገልግሎት ወደ ስፍራው እንዲመልስ በጉግል ላይ ከሩሲያው ተቆጣጣሪ ባለስልጣናት ግፊት እየተደረገበት መሆኑም ተመልክቷል። ሩሲያው የመገናኛ መስመሮች ቁጥጥር ኃላፊ ሮስኮማንዶ ዞር በሰጡት መግለጫ የአሜሪካ ቴክኖሎጂ ድርጅቶች ምዕራቡ ዓለም አገራችን ላይ የከፈተውን የጸረ ሩሲያ መረጃ ጦርነት ተባባሪ ሆነዋል ሲሉ ከሰዋል። ጉግል ስለ ጉዳዩ ከሮይተር ለቀረበለት ጥያቄ ምላሽ አለመስጠቱም ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሚያዝያ 1 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። እናቴ ስቶን ላይ መቻ ማገረች የፌት ጉድ እንድታ ደግማ ማለች

ባልከው አለሙ ባላገሩ አይዶል በተሰኘው የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምፃውያን መካከል አንዱ ነበር። ቆየት ብሎ ከሚቀርበው ዝግጅት ላይ ቀንጨብ አድርገን ነው ያስደመጥናችሁ። ሙሉን ቆየት ብሎ እናሰማችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝ ነው ቀዳሚ ዘገባ እንለፍ። ከ12ተኛ ክፍል ፈተና አስተዳደር ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ አይደሉም ሲሉ የትምህርት ሚኒስትሩ ገለጹ። ሚኒስትሩ ፕሮፌሰር ሚኒስትሩ የመስሪያ ቤታቸውን የዘጠኝ ወራት ሪፖርት ለተወካዮች ምክር ቤት ሲያቀርቡ ጥያቄ ካነሱ አካላት ጋር በፈተናው ጉዳይ መግባባት ላይ እንደተደረሰ ቢገልጹም በዚህ ጉዳይ ከሚኒስትሩ ጋር አልተነጋገርንም ያሉት የሕዝብ እምባ ጠባቂ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ አሁንም ጥያቄዎች መኖራቸውን ገልጸዋል። ከፈተና ጋር በተያያዘ ያጋጠመው ዋነኛ ተግዳሮት የፈተና ስርቆት መሆኑን የተናገሩት ፕሮፌሰር ብርሃኑ ፈተና በኦንላይን ለመስጠት ከፍተኛ ጥረት እየተደረገ መሆኑን እና ይህ ባይሳካ እንኳን ቀጣዩን ፈተና በዩኒቨርሲቲ ተቋማት ለመስጠት መታቀዱን ለተወካዮች ምክር ቤት አብራርተዋል። ሄኔዲ አባተ ስርስራለው። የትምህርት ሚኒስቴርን የዘጠኝ ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዋነኛ ትኩረት ከሰጡባቸው ጉዳዮች መካከል በብዙዎች ዘንድ ቅሬታን ያስነሳው የ12ተኛ ክፍል ሀገር አቀፍ ፈተና፣ የትምህርት ጥራትና አሳሳቢ ደረጃ ላይ ደርሷል ያሉት የፈተና ስርቆት ጉዳይ ይገኙበታል። ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ተኛ ክፍል ፈተና በተመለከተ ባቀረቡት ሪፖርት በአጠቃላይ 598676 ተማሪዎች መፈተናቸውን እና ይህም ካለፈው ዓመት ጋር ሲነጻጸር ቁጥሩ በሁለት እጥፍ እንደሚጨምር ገልጸዋል። ሆኖም ፈተናው በአብዛኛው በሰላም መጠናቀቁን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአንድ የፈተና ጣቢያ ግን ፈተናውን በታጠቁ ኃይሎች በመታገዝ ለመስረቅ በተደረገ ግብግብ የሶስት ፖሊሶች ሕይወት እንዳለፈ አንስተዋል። ከፈተናው በኋላ ከህብረተሰቡ የተነሱ ቅሬታዎችን በተመለከተ ደግሞ ተከታዩም ብለዋል። በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ በጨማሪ በተጨማሪም ስለ ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎች እና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጭ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በመጀመሪያው ከስነ ዜጋና ስነምግባር ምግባር ትምህርት ጋር ተያይዞ ፈተናው መውጣቱና በሁሉም ትምህርት ቤቶች ለሁሉም ተማሪዎች በሚባል ደረጃ መሰራጨቱ በውጤት ትንተና ተረጋግቶ ቀሪ እንዲሆን ከመደረጉ ውጭ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደር እና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት ማረጋገጥ ሚኒስትሩ በቀረቡት ቅሬታዎች ዙሪያ ከሚመለከታቸው አካላት ጋር መግባባት ላይ መደረሱን ቢገልጹም የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ተቋም ቅሬታዎቹ እስካሁን በቂ ምላሽ እንዳላገኙ አስታውቋል። በቅሬታዎቹ ዙሪያ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል። ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው፣ ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልል እና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛ አሁን ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰ የሚለውን ራሱ ማረጋገጥ አልቻልም የሚል ሀሳብ ነው ያላቸው። የሕዝብ ተወካዮች ምክር ቤት አባላትም እንዲሁ በተማሪዎች ፈተና ጉዳይ ላይ ጥያቄዎችን ያነሱ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ የቋሚ ኮሚቴውንና ከህብረተሰቡ የተነሱ ጥያቄዎችን አቅርበዋል። የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል? የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል። ከእርማት ጋር ተያይዘው ምንም አይነት የአንስርኪ ስህተት በተለያየ አካላትን ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአንስርኪ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚህ አኳያ ችግሮቹን በተለይ በእኛ ደረጃ ማኔጅ ማድረግ የሚችለውን ማስተካከል የሚችለውን ለማስተካከል ጥረት ያደረግንበት ሁኔታ አለን። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበል ነው። ያመለከቱት ተማሪዎች በጣም ብዙ ናቸው። ኦልሞስት ወደ ሰላሳ ሺህ የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበር አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመን እስከ ትላንት እስከ ትላንት ወዳ ድረስ ልጆች ያለ ገደብ ቅሬታቸውን እንዲያ እድል ሰጥተን በዛ ልክ እየተሰራ መሆኑንም ተከበረው ምክር ቤት እንድረዳል እንፈልጋለን። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ከህብረተሰቡ ያሰባሰባቸውን ጥያቄዎችም ለትምህርት ሚኒስቴር ያቀረበ ሲሆን ከጥያቄዎቹ መካከል ከዩኒቨርሲቲ መግቢያ ነጥብና በፈተና ምዘና በግጭት ውስጥ የነበሩ አካባቢዎች ከሌሎቹ ጋር በተመሳሳይ መታየታቸውን የሚመለከት ይገኝበታል። በ2013 12ኛ ክፍል ብሔራዊ ፈተና የመቁረጫ ነጥብ በመንግስትም ሆነ በግል ዩኒቨርሲቲዎች ለመግባት የተቀመጠው ውጤት የሀገሪቷን ነባራዊ ሁኔታ ያላገናዘበ በመሆኑ አሁን ምን ታስቧል? ከአዲስ አበባ ጦርነት በነበረባቸው አካባቢዎች እና ክልሎች የተፈተኑ ተማሪዎች እንዴት አንፃራዊ ከሆነው ክልል ወይም አካባቢ ጋር እኩል ይታያሉ? አማራ ክልል ደቡብ ወሎ ዞን የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለእነዚህ ጥያቄዎች ተከታዩን ምላሽ ሰጥተዋል። ሁለተኛ ዙር የተፈቱ እነኛ አካባቢዎች አሁን መስጠት አንችልም ብሎ ክልሎች በሰጡን መረጃ መነሻ ነው። አፋር፣ አማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ የተወሰኑ አካባቢዎች ላይ ሁለተኛ ፈተና የመጣው በዚህ ምክንያት ነው። የሀገር ህልውናን ለማስቀጠል ዘመቻ ውስጥ ነው የነበረችው። ሀገር ትክክል ነው። በአስቸጋሪ ሁኔታ ውስጥ ሆነ ሆኖ ተማሪዎቻችን የተፈተኑት እውነት ነው። የውጤት መቀነስ ጋር ከተገናኘ ግን እንደ ሀገር ያለንበት ሁኔታ እንደተጠበቀ ሆኖ በአዲስ አበባም ከታሰበው በላይ ውጤት ቀንሷል በአዲስ አበባ ጭምር እንግዲህ አዲስ አበባ ግንባር አልነበርም አዲስ አበባ አስቸጋሪ ሁኔታ ውስጥ የነበረ ክልል አልነበርም አጠቃላይ ግን እንደ ሀገር የነበርንበት ሁኔታ ተጽዕኖ ማሳደሩ ግልጽ ነው ከክልል ክልል ያለ የውጤት መዋዠቅ ከአመት አመት እኛ የአስር የአስራ ሁለት ዓመት መረጃ ማየት ሞክረ ነው በአንደኛው ዓመት አንዱ ክልል ከፍ ይላል፣ ሌላ ዓመት ሌላው ክልል ዝቅ ይላል። ይሄ የተለመደ በፈተና ውጤት ትንተና ውስጥ የምናየው ጉዳይ ነው። የዚህ ዓመቱ ግን የፈተና ውጤት መቀነስ ብቻ ሳይሆን የተፈተነው ቁጥር ከአምናው 323 ሺህ ከሞላ ጎደል እጥፍ ያደረገ ቁጥር። ይህ ምን ያመጣል? የዩኒቨርሲቲዎቻችን አቅም በአንድ ጊዜ እጥፍ ማድረግ ስለማንችል በዚህ ሀገር ውስጥ ደግሞ ትምህርትን በተለይ ከፍተኛ ትምህርትን 97 ፐርሰንቱ ወጪ የሚሸፍነው መንግስት ስለሆነ 81% ተማሪ የሚማረው በመንግስት ስለሆነ የመንግስት አቅም በአንድ ጊዜ እጥፍ ማድረግ ስለማይቻል መቀበል የምንችለውን ብቻ መቀበል አስፈላጊ ሆኖ ተገኝተዋል። የመቁረጫ ነጥቡ መነሻ የፍትሃዊነት ማምጫ ጉዳዮችን ከግንዛቤ ለማስገባት ተሞክሯል። ከዛም በኋላ ከተወሰነም በኋላ ከክልሎች ጋር በተደረገ ምክክር ተጨማሪ ጉዳዮች እንዲታዩ ተብሎ ስራ በመሰራት ላይ ይገኛል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ከትምህርት ጥራት ጋር በተያያዘ በሰጡት ማብራሪያ ለዚህ እንደ ዋና ምክንያት የጠቀሱት በአጠቃላይ የትምህርት ስርዓቱን ከፍተኛ አደጋ ላይ እየጣለ ይገኛል ያሉትን የፈተና ስርቆት ጉዳይ ነው። ከትምህርት ጥራት ጋር በተያያዘ ለሚኒስትሩ የምክር ቤት አባላት ጥያቄ አንስተዋል። ከትምህርት ጥራት ጋር ተያይዘው ትምህርት ማለት ከሀገር ግንባታ ተለይቶ የሚታይ አይደለም ጠንካራ የሆነ ሀገረ መንግስት ግንባታ ተለይቶ የሚታይ አይደለም። እዚህ ላይ ምን እየሰራችሁ ነው? አስባችሁ ትስታቃላችሁ ወይ ለማለት ላይ ትምህርት ጥራትንና ዶክመንትን በተመለከተ ነው። የትምህርት ጥራት በሚኒስቴሩ ከፍተኛ ትኩረት የተሰጠው ጉዳይ መሆኑን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ከ2008 ዓ.ም ጀምሮ ፈተና በሰፊው በመሰረቅ ላይ እንደሚገኝና በአንድ በኩል ፈተና የሚሰረቀው መንግስታዊ ስርዓትን በመቃወም ለፖለቲካ አላማ ማስፈጸሚያ መሆኑን ያነሱ ሲሆን፣ ሌላኛውን ምክንያት ደግሞ እንዲህ ያብራራሉ። አንዳንዱ በየክልሉ ያሉ የመንግስት በዞን ሁን በወረዳ የተለያየ ደረጃ ያሉ የመንግስት ባለሟሎች የሚሳተፉ ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን እጠቅማለሁ ተብሎ የሚታሰብ የትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር ነው። ቁጭ ብላችሁ አስቡት ፎር አ ሴከንድ ምን ያህል የሞራል እንትን እንደሆነ እዩት። ፈተና ሰርቀን የአካባቢያችንን ሰው እንጠቅማለን የአካባቢዎችን ተማሪያችንን እንጠቅማለን ብሎ የሚያስብ ሰው የሚያስበው ምንድን ነው? ያ በስርቆት የመጣ በስርቆት አልፎ የመጣ ተማሪ ኮሌጅ ገብቶ በስርቆትና በማጭበርበር ዲግሪ ያገኛል። በስርቆትና በማጭበርበር የያዘውን ዲግሪ ይዞ እዛው ክልል መንግስት ውስጥ ነው ስራ የሚቀጠረው እና በትክክል እንዲሰራ ነው የሚጠበቀው። ክልል መንግስት ውስጥ ገብቶ መስራት ነው የሚጀምረ ኦርጌትም ቦታ ቢ የስርቆት ስርዓቱ አንዴ ከታች ማበላሸት ከጀመር በፍጹም መቆሚያ የሌለው ማንንም በተለየ የማይጠቅም ህብረተሰብን ግን በጋራ ይዞ ገደል የሚገባ ስራ ፈታኞችን በጉቦ ለመያዝ የተቀናጀ ጥረት እንደሚደረግም ያብራሩት ሚኒስትሩ ለዚህም በሚሊዮኖች የሚቆጠር ገንዘብ እንደሚወጣ አንስተዋል። የምናውቃቸው ነገሮች አሉ። አንዳንድ ክልል ፈታኞች ሲሄዱ ገንዘብ ተዋጥቶ፣ በሬ ታርዶ፣ ድግስ ተደርጎ እንደውም ከገንዘቡ ተጨማሪ ለፈታኞቹ ጉቦ ተሰጥቶ እንዴ የግል ትምህርት ቤቶች የግል ሁለተኛ ደረጃ ትምህርት ቤት ባለቤቶች የእነሱ ትምህርት ቤት ተማሪዎች የሚፈተኑባቸውን ቦታዎች እየፈለጉ ፈታኞቹን ለማማለል ግቦ ለመስጠት የሚወጣ ወጪ በሚሊዮን እኮ ነው የሚቆጠሩ። ይሄ አስራ ሁለተኛ ክፍል ፈተና ላይ የጀመረ እኮ ነገር አይደለም። እናወራው ከስር ጀምሮ እንትን ሲል የመጣ ነው። ኮሌጅ ሲደርስ ደግሞ የሚያቆም አይደለም። በህብረተሰብ ደረጃ እኮ የምናውቃቸው ነገሮች እኮ ናቸው። ምንም ሚስጥርም አለ ብዙ ብዙ የግል ኮሌጆች የዲግሪ ወፍጮ ቤቶች ናቸው። ኢሴንሻሊ ዲግሪ ነው እየሸጡ ያሉ ትራዘር ዛንዱ አስተምረው ልጆችን አብቅተው ምናምን አለ ያ ማለት ጥሩ ጥሩ ትምህርት ቤቶች ጥሩ ትምህርት የሚያስተምሩ የሉም ማለት አለ። ግን አንዴ ሲስተሙ ሲናጋ፣ አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ፣ ቴን እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳገር የሚያበላሸው እኮ ሁሉን ነገር ነው። ሲቪል ሰርቪሳችንን ያበላሸዋል፣ ፖለቲካችንን ያበላሸዋል። የምናደርገውን ነገር በሙሉ እኮ ነው ይሄ። እንደዚህ ዝም ብለን በትንሽ በትልቁ የምንባላውና የምንጋደለው እኮ ፓርትሊ ከዚህ ከትምህርት እንትን ጋር የተያያዘ እኮ ነው። በመሰረታዊ መንገድ ይሄንን ካልቀየር ነው የትም አለ። በስርቆት በአቋራጭ መንገድ ገንዘብም ሹመትም ምን የሚገኘው በዛ ነው ብሎ ማመን ከጀመረ አንድ ህብረተሰብ እኮ አልቆለታለሁ፣ አልቆለታል። ልጆቻችንን እንዲሰርቁ እያስተማሩ በስርቆት የተሻለ ህይወት ታገኛላችሁ ብለን እንትን እያደረን ይህንን የሚያደረገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምንሄዳለን? ሚኒስትሩ አክለውም የትምህርት ስርዓታችን በጥራት ደረጃ ክፉኛ ወድቋል። እንስማም፣ እንስማም እንደ አገር እንስማም። ከፍተኛ ትምህርት ደረጃም ላይ ያለው የጥራት ውድቀት የሚያስፈራ ነው። ስለዚህ በመጀመሪያ ይሄንን የጥራት ውድቀት እንትን ለማድረግ ምክንያት የሆኑት ዋና ዋና እንትኖች ምንድን ናቸው ብለን ሁለት ትላልቅ ነገሮች ለየን። ይሄ በትምህርት ሚኒስቴር ደረጃ ሳይሆን በካቢኔ ደረጃም ተወያይተንበት የገባንበት፣ አንደኛ ትምህርትና ፖለቲካን እንለይ። ፖለቲካ አንድ ነገር ነው፣ ትምህርት ሌላ ነገር ነው። ትምህርት ስለ ሁሉም ልጆቻችን ሰላሳ ነጥብ ሰባት ሚሊዮን ተማሪዎች አሉ። የእነኛ ህይወት ላይ ነው የምንፈርዱ። ዜርፎር ትምህርትና ፖለቲካን እንለይ። ሁለተኛ ትምህርትን ከዚህ ከየአካባቢ የሚደረግ ፉክክር የአካባቢ ኖት ፉክክር እለይ። ትምህርት ስለ ልጆቻችን ይሁን፣ ትምህርት ስለ ነገው ትውልድ ይሁን ኖት ስለ ዛሬ ስላለን የፖለቲካ ጦርነት አለ። የትምህርት ጥራቱ ዋነኛ ተግዳሮት መሆኑን በመጥቀስ ከፈተና ስርቆት ጋር በተያያዘ ሚኒስትሩ ያነሱትን ማብራሪያ ተከትሎ አንድ የተወካዮች ምክር ቤት አባል አስተያየታቸውን ሰጥተዋል። የሀገራችን የትምህርት ሲስተም ውድቀት ውስጥ ያለው የተባለው ትክክለኛና ተገቢ የሆነ እይታ ነው። መፍትሄው ግን በጥንቃቄ መታየት አለበት። የፖለቲካ ችግር ብቻ አይደለም። ብዙ ጉዳዮች ናቸው ተደምሮ ይህንን ችግር የሚፈጥሩት። አሁንም ለሌላ ችግር የሚያጋለጥ መፍትሄ አቅጣጫዎችን መያዝ ውድቀቱን ወደ ሌላ መንገድ መውሰድ ይሆንብናል። ስለዚህ ይሄ ላይ ጥንቃቄ መደረግ አለበት። መፍትሄውን በተመለከተ ስለሚወሰዱት እርምጃዎች በሰጡት ማብራሪያ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ይህን ብለዋል ለመመለስ እየሞከርን ያለ ነው። የትምህርት ስርዓቱን ኢንቴግሪቲ እና የሞራል እንትኑን መመለስ ነው። በመጀመሪያ በተቻለ መጠን እሱን ለማድረግ መጀመሪያ ማድረግ ያለብን ተማሪዎቻችን የትም ቦታ በትምህርት የተሻለ ውጤት ላይ ለመድረስ የሚችሉት አጥንተው፣ ተጣጥረው፣ ሰርተው እንጂ በአቋራጭ የሚገኝ እንዳልሆነ እንዲያውቁት እንፈልጋለን ነው። ለዚህ ነው አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ አስራ ሁለተኛ ደረጃ ፈተናን ባለፈው ዓመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለ። ነው የአቅም ጉዳይ ሆኖብን፣ ብቻ አይቆም ነበር። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ አንድ ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ አራት መቶ ስልሳ ሚሊዮን ዶላር ይጠቅል እና ይሄንን ከቻይና መንግስት ጋር በሚደረግ ንግግር በእርዳታ ሊመጣ የሚችልበትን መንገድ በብዙ መንገድ ጠቅላይ ሚኒስትሩም ገብተውበት እየገፋን ያለው እሱ እንኳን ቢያቅተን በዚህ ዓመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን አንዱ በየትምህርት ቤቶቹ ፈተና መፈተን ትተን፣ ምናልባት የሚያስወጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎቹ እንዲወስዱ ማድረግ አንዱ አንዱ ልንሄድበት እያስብን ያለ በት በአንድ መልኩ ወይም ይሄ የፈተና ስርቆት መቆም ያለበት፣ ሰነፍ ተማሪን እና ጎበዝ ተማሪን እንትን ማድረጉ ብቻ አይደለም። በአጠቃላይ እንደ ብል የሞራል መሰረታችንን እየበላል። ሁለተኛው ይሄ የመውጫ ፈተና የሚለውን ነገር አንዱ የገባንበት ያንን አጭበርብሮ እንኳን አልፎ ቢመጣ ኮሌጅም ከገባ በኋላ እንደገና ፈተና እንደሚጠብቀውና ቢያንስ ነው ኮሌጅ ከገባ በኋላ እንኳን በደንብ ተምሮ መዘጋጀት እንዳለበት ማሳወቅ ኖት ኦንሊ የትምህርት ጥራቱን ለማሻሻል ከሚሰጠን ጥቅም ባሻገር በተማሪዎቻችን ጭንቅላት ውስጥ የአቋራጭ ትምህርትና የአቋራጭ እውቀት የለም የሚለውን ነገር እንዲይዙ ማድረግ እንፈልጋለን። በአቋራጭ የሚገኝ ዲግሪ የለም። በትምህርትና በሰርቲፊኬቱ መካከል ያለው እኮ እውቀት የሚባል ነገር አለ። ዋናው ነገር እውቀቱ በሌለበት ክፍል እየቆጠሩ መጨረሻ ላይ ሰርቲፊኬት የሚገኝበት ስርዓት ማብቃት አለበት ብለን ነው አሁን ይህን የኤግዚት ኤግዛም የሚለውን ነገር ከሚቀጥለው አመት ጀምሮ እንሰጣለን። የዩኒቨርሲቲ መውጫ ፈተና የሚሰጥበትን ጊዜ በተመለከተ ሚኒስትሩ ጥያቄ ተነስቶላቸው ምላሽ ሰጥተዋል። ከኤግዚት ፈተና ጋር በተገናኘ እደግፋለሁ። እኔ በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው፣ ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ። ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረበም ወይ? ለምን በዚህ ጊዜ ለምን በዚህ መቼ? ታዲያ እንዴ ሰላሳ ምናምን ዓመት እኮ ኖርንበት እያደር እየወረድን እየወረድን እየወረድን እዚህ ደረጃ ላይ ደርሰ አንድ ቦታ ላይ በዚህ ጊዜ ላይ የሚደርሱ ሰዎች ሊጎዱ ይችላሉ። ኤኒታይም እንዲህ አይነት እርምጃ ብትወስድ፣ ኤኒ ታይም በአንድ ቦታ ላይ ያለ የተወሰነ ማህበረሰብ ሊጎዳ ይችላል። ምንም ማድረግ አይቻልም። ለዛ ብለን ግን ሀገራችንን ቀስ እያም ከድጡ ወደ ማጡ እየወሰድን መቀጠል የለብንም በሚል ነው ይሄንን አሁን ኤግዚት ኤግዛምም ከሚቀጥለው እንትን ጀምሮ እናርግ የሚለው ትርጉሙ፣ ሜሴጁ ለፈተናውን ለሚወስዱት ብቻ አይደለም፣ በኋላም ለሚመጡት ነው። ገና ገና ኤሌመንተሪ ስኩል ጀምሮ ሲማሩ በማጭበርበር ማለፍ እንደማይቻል አውቀው እየተማሩ እያጠኑ ከመጡ እንደ ሀገርም የተሻሉ ተማሪዎች ማግኘት እንችላለን። ዜን ሞራሊም የደረሰብን ክስበት በተወሰነ ደረጃ መቀነስ እንችላለን። ከመማሪያ ቋንቋና ከመምህራን ብቃት ጋር በተያያዘ የትምህርት ጥራትን ለማረጋገጥ ስለሚከናወኑ ተግባራት ደግሞ እንዲያስረድተዋል። በእንግሊዝኛ ትምህርት እንደ ማስተማሪያ እየጠቀምን እንግሊዝኛ የሚያስተማር የሚችል አስተማሪ የለን እኔ ማውራችሁ እኮ የምሬን ነው ብላችሁ ማውራችሁ እኮ በኤሌመንተሪ እና በሃይስኩል ደረጃ አይደለም፣ በኮሌጅ ደረጃ ነው ማውራት። እንዴት ነው በመማሪያ ቋንቋ ላይ መግባባት ሳይቻል ትምህርት የሚካሄደው? ሰው አንዱ ያደረግነው እንግሊዘኛን የትምህርት መማሪያ ቋንቋ ካደረግን ዜን ጥሩ የእንግሊዘኛ ትምህርት ልጆቻችን እንዲማሩ እና አሁን በስፋት የጀመርነው ነው ከፒስኮሮች ጋር ከቬሶ ጋር ምናምን፣ እስኪ ኔቲቭ እንግሊዘኛ ተናጋሪዎች ዲስኮርፖች እና የውጭ ሀገር እንትኖች አምጥተን በየትምህርት ቤቱ አንዳንድ እንኳን ብናስቀምጥ አትሊስት የእንግሊዝኛ ቋንቋን ከክላስም ባሻገር የእንግሊዝኛ ክለቦች ምናምን ነገር እየከፈትን ያን ቋንቋ እንዲማሩ ማድረግ ብንችል ዛሬ ማድረግ ያልቻል ነው። ናትሊስት የሚቀጥለው ትውልድ የተሻለ እንትን ያገኛል ብለን በዛ ዙሪያ ከፍተኛ እንቅስቃሴ ጀምረናል። ብንችል ብንችል አርባ ሰባት ሺሁን ትምህርት ቤቶቻችን ውስጥ ማድረግ ብንችል አትሊስት አንድ እርምጃ እንሄዳለን ወደፊት። በዛ ላይ አንድ እንቅስቃሴ የጀመርነው ይሄ ኳሊቲውን እንትን በማድረግ ደረጃ፣ ሁለተኛ በመምህራን ጥራት ላይ ያለውን ችግር ታውቃለ። በሚያስተምሩበት ትምህርት ፈተና ተሰጥቷቸው ያለፉ ምዘናውን ያለፉ ከሀምሳ በመቶ በላይ ያገኙ መምህሮቻችን ከሰላሳ በመቶ በታች ናቸው። በሚያስተምሩት ትምህርት ነው ማወራ ግን እና ይካን ማጅን በዛ እውቀት ላይ ያለ ልጆች አስተምሮ ምን ያህል እንትን ያበቃል። እና አስተማሪዎች ጥራት ላይ በከፍተኛ ደረጃ ለመስራት አሁን የኮተቤን መምህራን ትምህርት ቤት ባለፈው ከሁለት ቀን በፊትም እንደገና ተገናኝተን ካሪኩለሙን በሙሉ ይሄ ሌላ ትምህርት ማስተባሩን አቁሞ በቃ የዚህ ሀገር ጥሩ መምህራን የሚወጡበት ቦታ እንዲሆን በከፍተኛ ደረጃ እየሰራ ነው ኳሊቲውንና የቅበላ አቅሙንም ለማሻገር የትምህርት ጥራትን ከማረጋገጥ አንጻር ሌላው ይወሰዳል ያሉት እርምጃ ትምህርት ቤቶችን ለተማሪዎች ሳቢና በመማሪያ ግብዓቶች የተሟሉ እንዲሆኑ ማድረግ ሲሆን ይህም ተግባር በሰሜን ኢትዮጵያ ግጭት ምክንያት ጉዳት የደረሰባቸውን ትምህርት ቤቶች በከፍተኛ ጥራት በመገንባት እንደሚጀመር አመልክተዋል። ለዚህም ያስፈልጋል የተባለውን ሃምሳ ቢሊዮን ብር የማፈላለግ ጥረት ሚኒስቴሩ መጀመሩን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ አብያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። የዩናይትድ ስቴትስ የሕግ አውጭና አስፈጻሚ ምክር ቤቶች ያረቀቋቸውና በኢትዮጵያ ላይ ያተኮሩት ሁለት ሕጎች ሂደትን አስመልክቶ ሰሞኑን የወጡ መረጃዎች እያነጋገሩ ነው። የተኩስ አቁምን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች ህጎቹ በምክር ቤቶቹ የሚያልፉበትን የወትሮ አካሄድና ፍጥነት ሳይለውጡ አይቀሩም በሚል ያሳደሩትን ተስፋ ያንጸባረቁና በአንጻሩም እስካሁን በተጨባጭ የተለወጠ ነገር የለም የሚሉት አስተያየቶች ግራና ቀኝ እየተሰሙ ነው። በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱ ወገኖች አስተያየትን ያካተተው ዘገባ በሂደቱና በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱትን ወገኖች አስተያየት እንዲሁም ቀደም ሲል በተሰሙት መረጃዎችና ተያይዘው በተነሱ ጭብጦች ዙሪያ የኢትዮጵያን መንግስት ምላሽም ይዟል። አሉላ ከበደ ነው ያሰናደው። ወደዚህ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናዥን ዋቢ ያደረጉ የዜና ዘገባዎች ጨምሮ የተለያዩ የዜና ምንጮች ካወጧቸው ባሻገር ሂደቱ እንዲቆም እስካሁን ከምክር ቤቶቹ ይፋ የተደረገ ነገር ያለመኖሩን የተናገሩት በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተኩስ አቁሙን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች በምክር ቤቱ አባላት ዘንድ በአዎንታዊ እርምጃነት መታየታቸውንና እንደ መንግስት በኢትዮጵያና በዩናይት ስቴትስ መካከል ያለው ግንኙነትም በዚህ ረገድ መሻሻል ማሳየቱን ይህም ሁኔታዎችን እርሳቸው የሚበጅ ወዳሉት አቅጣጫ ሊወስድ እንደሚችል አመልክተዋል። የኢትዮጵያ መንግስት ዛሬ ሁለት ሳምንት ለሰብአዊ አቅርቦት መሻሻል ሲባል የወሰናቸው የተኩስ አቁም እና ያለ ቅድመ ሁኔታ ያስቀመጠው ውሳኔ ጋውጪዎቹ ሲያደርጉት የነበረው ጥረት አካል እንደሆነ አድርገው ተረድተው ምስጋናቸውን በማቅረብ ላይ ናቸው ሳይቋርጥም እንዲቀጥል እየጠየቁ ናቸው። በሌላ በኩል የአፍሪካ ቀንድ የአሜሪካ መልእክተኛ አምባሳደር ሳተርፊልድ ወደ ኢትዮጵያም ሄደው የተለያዩ ውይይቶችን እያደረጉ ከመንግስት ጋር መንግስት ለመንግስት በሚደረገው ውይይት፣ እንዲሁም ከውጭ ጉዳይ መስሪያ ቤቱ ጋር ከስቴት ዲፓርትመንት ጋር ያለው ግንኙነት መንግስት ለመንግስት ያለው መደማመጥ፣ ምክንያታዊ የሆኑ መነጋገር በጣም እየተሻሻለ የመጣ በመሆኑ እዛ ላይ ደግሞ መንግስት የወሰናቸው ተጨማሪ የትግራይ ህዝብ የአፋር ህዝብም የአማራ ህዝብ አካባቢ ጉዳት የደረሰባቸው ግብአቅርቦት እየተጎዳሉ ማህበረሰብ ለመድረስ የሚደረገው ጥረት አበረታች እንደሆነ እየተረዱ ስለሆነ ከዚህ በመነሳት ከበፊቱ መለስ የማለት ነገር እንዳለ ለሴኔተሮቹ እና ለሃውስ ሪፕሬዘንቲቮቹ እየገለጹላቸው እንደሆነ ተረድቻለሁ። በተለይ ስቴት ዲፓርትመንት አንድ በቅርብ የሚከታተሉ ኃላፊ ተጠርተው ተጠይቀው ከመንግስት ጋር የተሻለ መግባባት ይዘው እየሰሩ እንደሆነ ሀሳባቸውን ሰጥተዋቸዋል። በዚህ የተነሳ በተለይ በሴኔት ደረጃ ያለው ኤስ ሰላሳ አንድ ዘጠና ዘጠኝ ቆም ብለን ብናይ የሚል በውስጣቸው ምክክር እንዳደረጉ መረጃ አግኝቻለሁ። ከዛ ባለፈ ግን ሁለቱም ኤችአር ስልሳ ስድስት ዜሮ ዜሮም ሆነ ኤስ ሰላሳ አንድ ዘጠና ዘጠኝ እንዲታገዱ የሚል የተደረሰበት ድምዳሜ የለም። ኢትዮጵያን የሚመለከቱት እነኚህ ሁለት ሕጎች በምክር ቤቶቹ አሰራር መሰረት የሚገባውን ሂደት ተከታትለው በኮሚቴዎቹ መጽደቃቸውንና ወደ ሙሉ ምክር ቤቶቹም መላካቸውን ያስታወሱት ደግሞ ጸጥታና ፍትሕ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት እንዲሁም በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበረሰብ ጤና አገልግሎት ትምህርት መምህርና አጥኚ ፕሮፌሰር ሙሉጌታ ገብረ እግዚአብሔር ናቸው። እርሳቸው እስከሚያውቁትም ድረስ ቀጣዩን ሂደት በመጠባበቅ ተግባራዊ መሆናቸውን ተናግረው ለጊዜው እንዲቆሙ ተደርገዋል መባሉም በተመለከተ ግን በመረጃ ደረጃ ያገኙትን አስረድተዋል። ትዊተር ላይ አይቼዋለሁ። የተወሰኑ የድሮ ኢትዮጵያ አምባሳደር ሆነው ያገለገሉ የአሜሪካ አምባሳደሮች አምባሳደርስ ኦፍ ዩኤስ ቱ ኢትዮጵያ ማለት ነው። ፎርመር አምባሳደርስ ወጡት የሆነ ደብዳቤ አለ። በዛም ተከትሎ አንዱ በተወሰነ ጊዜ አምባሳደር የነበሩት ቲቦር ናዥ የሚባሉ አንዱ አምባሳደር፣ የቀድሞው አምባሳደር በትዊተር ገጻቸው ላይም የጻፉት ነገር አለ። ግን ያ የጻፉት ነገር ያው አሁን ልክ ያልከው መንፈስ ያለው ነው። እነዚህ ሁለቱም ረቂቅ ሕጎች ወደፊት እንዳይሄዱ በሀውስ እና በሰኔቱ እንዳይጸድቁ አዊዝ ሆልድ ወይም ደግሞ ፖዝ ተደርገዋል የሚል ነው። ከምክር ቤቱ አንዳንድ ቢሮዎች የወጡ መረጃዎች ግን ያን የሚያረጋግጡ ያለመሆናቸውን፣ በተግባርም ያን የሚለውጥ ሁኔታ ያለመፈጠሩ ነው ለኢትዮጵያ የሚበጀው ሲሉም ይከራከራሉ። ከዛ በኋላ ያወጡ ጽሁፎችም አሉ። ለምሳሌ ከሴኔት ፎሬን ሪሌሽንስ ከሚባለው ትዊተር ሀንድል ራሱ ማለት ነው ከኦፊሻል ሀንድሉ ያው ነገርየው እየቀጠለ እንደሆነ የኤስ ትሪ ዋን ናይን ናይን ፕሮሰስ ፖዝ እንዳልተደረገ በግልጽ ወጥተዋል። ትናንትናና ፖዝ የተደረገበት ሁኔታ ያለ አይመስለኝም። እንዲያውም እኔ በትዊተር ገጽ ላይ ለቲቦርናዥን ይህ ፖዝ ተደርገዋል የሚሉት ያሉት ነገር መረጋገጫው ምንድን ነው የሚል ጥያቄ አቅርቤላቸው ነበር፣ ግን የመለሱት ነገር አይደለም። እስካሁን ባለኝ ግንዛቤ ግን በጽንሰ ሀሳቡን ብንወስደው እነዚህ ህጎች የሚሉት ሰላም ማምጣት፣ መረጋጋት ማምጣት፣ ዴሞክራሲ ማምጣት ነው የሚሉት እና ኢትዮጵያ ውስጥ ወይም ከዛም አልፎ አካባቢው ላይ ሰላም መረጋጋት፣ ዲሞክራሲ እንዲመጣ አጋዥ ህጎች ናቸው፣ አስገዳጅ ህጎች ናቸው እንጂ የሚጎዱ አይደሉም እና ፖዝ መደረጋቸው ከጥቅሙ ጉዳቱ ነው የሚበልጠው። እንዲያውም ኢትዮጵያ ውስጥ መነጋገርን ኢትዮጵያ ውስጥ ያሉት የተለያዩ የፖለቲካ ኃይሎች ወደ አንድ መድረክ መጥተው ተስማምተው የናሽናል ዳያሎግ የሚባል ነገር አርገው ሰላም የሚያመጡበት መረጋጋት የሚያመጡበት እንደምታውቀው ነው የትግራዩ ነው በትልቁ አለ ከዛ ቀጥሎም ግን በቤንሻንጉል ጉምዝ በል በዌስተርን ኦሮሚያ በል በተለያዩ አማራ ክልሎች በል በአፋር በል በሶማሊ በል በሁሉም አካባቢ አለመረጋጋት አለ፣ ጦርነት አለ። እና ይህ ሁሉ መቆም አለበት። ሰው እየተጎዳ ነው። በዚህ ላይ ደግሞ የኑሮ ውድነቷን ሰማይ ተሰቅለዋል። እና በብዙ ሁኔታ ሰው እየተጎዳ ስለሆነ አይ ቲንክ የእነዚህ ህጎች ትንሽ ግፊት ማድረግ እንዲያውም የኢትዮጵያ መንግስትም ይሁን የኤርትራ መንግስትም ለቆ እንዲወጣ እገዛ ያደርግ ይሆናል የሚል እምነት ነው ያለኝ እና በጽንሰ ሀሳብም ደረጃ እድል ለመስጠት የሚለው የሚጋጭ ነገር ነው የሚሆነው። ምክንያቱም አላማቸው ሰላም ማምጣት፣ መረጋጋት ማምጣት እና ዲሞክራሲ ማምጣት ስለሆነ ሪፖርቱን ካጠናቀረው የዜና ምንጭና ከምክር ቤት ምንጮቻቸው መረጃዎችን ለማረጋገጥ መሞከራቸውን እናም በአንደኛው ምክር ቤት በኩል በኢትዮጵያ ያሉ ለውጦችን የማጤንና የመከታተል ፍላጎት መኖሩን ያም ቢሆን ጨርሶ የማቆም ውሳኔ ያለመሆኑን የተናገሩት ደግሞ የምጽድቅ እድል ከገጠማቸው ኢትዮጵያንና ሕዝቧን የሚጎዱ ሕጎች ይሆናሉ ሲል አጥብቆ የሚሟገተው በዩናይት ስቴትስ የኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑ ናቸው። ትክክለኛው መረጃ በኢትዮጵያ ውስጥ አሁን እየተደረገ ያለውን ኤፈርት የሚቀጥልና እኛን የምንፈልገውን ውጤት ማየት ከቻል በሚል ዝግ አድርገዋል፣ ወይም እንደ ፖዝ እንደማድረግ ተደርጓል ነው። በሐውሱ በኩል ግን የሲክስ ሲክስ ዜሮ ዜሮን በሚመለከት አሁንም ቢሆን ማለት ነው እስኪ የሚባሉት ኮንግረስማን ስፖንሰር የሚያደርግላቸው ሰዎች እያጠያየቁ ነው፣ እና በዛ በኩል እሱም እንደ ትንሽ የአንደኛው የሴኔቱ ትንሽ ዝግ ሲያደርግ ይሄኛውም ዝግ የማለት ሁኔታ አለው ከማለት በስተቀር እንደዚህ ሌጅስሌሽኖች እንደዚህ ናቸው። ቶሎ አይደለም የሚሄዱት። ሁለቱ ምክር ቤቶች በየበኩላቸው አሳልፈው፣ የሁለቱ ምክር ቤቶች ህግ እንደገና ወደ ኮንፍራንስ ሄዶ ከዛ ኮንፍራንስ ውስጥ እንደገና ተጨቃጭቀው አዋህደው ነው ወደ ህግ የሚቀይረው እና ረዘም ያለ ጊዜ ጊዜ የሚፈጅ ስራ ነው ከመሰረቱ። እና በአሁኑ ጊዜ በእውነቱ ኢትዮጵያውያን አሜሪካን ኢትዮፒያንስ ይሄን በዚህ ሁኔታ መዘናጋት የሚያስፈልግ አይደለም። የሚደረገው ትግል መቀጠል ያለበት ነገር ነው እና ይሄ ነው ያለው ሁኔታ። የዩናይት ስቴትስ ህግ አውጪዎች በኢትዮጵያ ሰላም እንዲመጣ ላሳዩት ፍላጎት አድናቆት ያላቸው መሆኑን የተናገሩት አቶ መስፍን አክለውም በኢትዮጵያ ላይ ጫና ለማሳደር የታለሙ ያሏቸው ህጎች ግን ከዚያ የሚያደርሱት ትክክለኛው መንገዶች አይደሉም ሲሉ ይከራከራሉ። አሁን እንደተባለው የተጀመረው ስራ ተሳክቶ ሰላም መውረድ የሚችልበት ሁኔታ የሚፈጠር ከሆነ እንግዲህ እሱ ያው የሁሉም ሰው ተስፋ ነው። እንግዲህ ይህን ህጉን እያረቀቁ ያሉት ሰዎች እሱ ከሆነና የኢትዮጵያ ውስጥ ሰላም የሚወርድበት ሁኔታ የአሜሪካን ህግ አውጪዎች ባላቸው መለኪያ መሰረት እነሱ በሚቀበሉት መሰረት ሰላም ወረዱን ከተረጋገጠ ይሄኛው ህግ የማያስፈልግበት ደረጃ ላይ ሊደረስ የሚችልበት ሁኔታ ሊኖር ይችላል የሚል አባባል አላቸው። እሱ ሳይሆን ቀርቶ ተደጋግሞ እንዳየ ነው። በተለየ በቲፒኤልኤ ፋይሎች ብዙ ጊዜ እዚህ ሁኔታ ላይ ብዙም ተባባሪ ሳይሆኑ ነው የሚታዩት እና ያሁ ቀርቶ ችግሩ ቢቀጥል ህጉን አውጥተን ኢትዮጵያ ላይ ያንን ተጽዕኖ እናደርጋለን የሚል አስተሳሰብ ነው ያላቸው። አካሄዳቸው እንደዛ ነው። እንግዲህ ያው እኛ ኢትዮጵያን ለመርዳት ከኢትዮጵያ ህዝብ ጋር ለመሆን የኢትዮጵያን ችግር ለመካፈል የምታደርጉትን ጥረት እናደንቃለን። ነገር ግን ሂደቱ መሆን ያለበት እንዳያያዛችሁ እንዳያዛችሁት አይደለም እና መስተካከል ያለበት ሁኔታ አለ ነው የእኛ አቋም። ህጉ በዚህም ሆነ በዛ መንገድ ለማናችን የማይደግም ባዮች አድማጮች፣ በተከታታይም የህጎቹን ሂደትና ሌሎች ተያያዥ ጉዳዮች አስመልክቶ የሚመለከታቸውን ወገኖች ያካተተ ቀጣይ ዘገባዎችን ተከታትለን እናቀርባለን። የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ ዝግጅታችንን ነው። ዝግጅቶቻችንን እያዳመጣችሁ አስተያየት መስጠት ለምትፈልጉ አድራሻችንን እንንገራችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማድረስ ችላላችሁ። የአሜሪካ ድምፅ ቪኦኤ። ወደ ተከታዩ የምሽቱ መሰናዶ ከማለፋችን በፊት ዛሬ ቀኑ ቅዳሜ እንደመሆኑ አንድ ሙዚቃ እንጋብዛችሁ። የኢትዮጵያ የሙዚቃ ንጉሥ ጥላሁን ገሰሰ በባይተዋር ጎጆ ይለናል። ተንዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው የምትከታተሉት። ወደ ተከታዩ ዘገባችንን እንውሰዳችሁና አንድ እንግዳ እናስተዋውቃችሁ። እመቤት ጥጋቡ ትባላለች። ወጣት የጤና ባለሙያ ናት። ፋኖስ የተሰኘ የቤት ለቤት የነርስ አገልግሎት ትሰጣለች። የባህር ዳሯ ዘጋቢያችን አስቴር ምስጋናው ቀሪውን ትነግረናለች። እመቤት ጥጋቡ ትባላለች በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች። የተማርኩት በቢኤስሲ ነርስ ሀረማያ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጅጅጋ የሚባል ሀገር ሶማሌ ክልል ሰርቻለሁ። በሶስት ዓመት በኮሌጅና እንደዚሁም ሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የግል ኮሌጆች የተለያየ የግል ኮሌጆች ላይ አስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቂያለሁ። እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሀሳብ የመነጨበትን እለት ስታስታውስ ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ ለመጽሐፉ ላይ እና ለልጆቹ ቃል ገብቼላቸው ነበረ። ይህንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ወራ አንኮንሽየስሊ ነው፣ ብዙም አስቤበት አልነበረ ግን ፋይናሊ ደግሞ አዲስ አበባ ሄጄ የሆነ ስራ ሄጄ አዲስ አበባ የሆም ኬር የሚላየው ልክ ያ ነገር መጣልኝ ማለት ነው። እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የሕክምና አገልግሎት ከሶስት ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ጣውረዶችን አሁንም እያየች እንደሆነ ትናገራል። በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸግ፣ የሽንት ቱቦ መቀየር፣ ማስገባት በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙ ናቸው። እነሱ የሆኑ ሐኪም የያዘዘውን በሐኪም ትእዛዝ አይተን እንሰጣለን። ከዛ ባሻገር የደም ግፊት እንለካለን፣ ሄደን የስኳር የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም ግንዛትም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማስታመን፣ ሌሊትም እናድራለን። ሌሊት በጣም እንቅልፍ ሳይይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም። እነዛ ሰዎች እዚህ አንዳንዶቹን ሌሊት እናድራለን። የምንነጋገርበት ደብተር አለ። በዛ ደብተር እየተጻጻፍን ይሄ ይሄ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን ይህን አድርጌ ያለው ይላል። በዛ እየተግባባል እንደውም አሁን ለየት ብሎና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስና አንድ ላብራቶሪ ሆኖ የሚሄደው ወደዛ ቤት ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አፊላስ ጋር ፈጥረናል። በቃም በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛ ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል፣ ባለሙያው ሳምፕል ይወስዳል፣ ነርሷ ደግሞ የደም ግፊት፣ የቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች። ማለት እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለ። እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆኑ። ስለዚህ ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደግሙ የመቀያየር ነገር ምናምን ይፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን፣ ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው የምንሄደው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር፣ ቀን ምን ያህል ሰው ታያላችሁ? አሁን ብዙ ሰው የለንም፣ ግን እስከ አስር የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነው። እና የክፍያው ነገርስ እንዴት ነው አልኳት። ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው ሰማንያ ብር ነው። ለአንድ ቀን ነው ወይስ ለአንድ መርፌ? ከፍተኛው ሰማንያ ብር ነው። ዝቅተኛው ሀምሳ ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮችን በጣም ቅርብ ከሆኑ ሀምሳ ብርና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር ምንሰራ ከሆነ እንቀንሳለን። የሕክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ ግልጋሎት ቤትሽ ውስጥ የምታገኝው አሁን በዚህ ደረጃ ሐኪም ቤት እየ ልታክም ብየበል ቢያንስ 500 600 ብር ለትራንስፖርት መዋጣ ነው ሞክሬዋለሁ። የመኪና መክፈል ነበረብኝ። እዚህ ሴም ታይም የሚያወጡኝ የሚያወርዱ ልጆች በሁለት በሁለት መቶ ብር ነበር የሚያወጡኝ የሚያወርዱኝ። ቶታሊ ወደ ስምንት መቶ ብር ወጭ ነው ያወጣው የመጀመሪያ ጊዜ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጭ ነው። ያው እኔ ድጋፍ ስላለ ጭምር ነው ገንዘብ ማውጣት የቻሉት። ሌላው ድሃው አይቻልም። የሄፋኑስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ። እመቤት በስሯ አስር ቋሚና አስር ደግሞ ሲፈለጉ የሚጠሩ የሕክምና ባለሙያዎች አሏት። ከነዚህ ውስጥ አንዱ ላቀፈ ፋንታሁን ስለ ስራው ያለውን አመለካከት ሲገኝ፣ በነርስ አንድ ስድስት ዓመት በመንግስት ጤና ጣቢያና በሆስፒታል ሰርቻለሁ። ለአንድ ዓመት ያክል በኤንጂኦ ሰርቻለሁ ከዚም በኋላ ዲግሪ ችወን ከተማርኩ በኋላ ነው ስራ ደል አገኘሁት። ወደዚህ በባለሙያ ነበር የገባውት። ከዛ በኋላ ግን አንዳንድ ነገሮችን ካየ በኋላ እስኪ በምንቤሩ አባልነት ስለሚፈቅድ በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ነው ያለሁት። ለአሜሪካ ድምፅ አስቴር ምስጋናው ባህር ባህርዳር ለምሽቱ ወደ ያዝነው የመጨረሻ መሰናዶ እንውሰዳችሁ። ባልከው አለሙ ባላገሩ አይዶል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምፃውያን መካከል አንዱ ነበር። በተለያዩ መድረኮች ላይ የተጋበዘ ችሎታውን ሲያዳብር የሰነበተው ባልከው ፈልጌ በተሰኘ ወጥ ስራ ከሰሞኑ ብቅ ብሏል። በቅርቡ ገሚስ አልበም ወይም ኢፒ ለአድማጮች ለማቅረብም እየተሰናዳ ይገኛል። የሙዚቃ ሕይወቱን የሚመለከቱ ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም ጋቢና ለተሰኘው የወጣቶች ፕሮግራማችን አነጋግሮት ነበር። ለዛሬ እንደሚከተለው ያቀርበዋል። ፈልጌ ሰታሼ ፈልጌ ሰታሼ ፈለጌ ሳታሽን ያለም እንዲህ ከባድ ቀለን የለም አባል ከዋለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ። እኔም እጅግ በጣም አመሰግናለው። ቪዎች ሀብታሙ እንደምናለ፣ በድጋሜ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት አመታት አልፈዋል። በባል ሀገሩ ው በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖረሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው? ትልቅ ስለተሰኘው ስራ ከማውራታችን በፊት አጠቃላይ ስራዎቹ እንዴት ለኔ ሊደርሱ እንደቻለ በአጭሩ ልጠቁምህና ልለፍ መልካም መጀመሪያ እንግዲህ አለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋውኩኝ በኋላ በመጀመሪ ያው የተለያዩ አይነት ስጉራን አወዳደሩ ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለን እና፣ ፕሮዲሰራችን ግሩም መዝሙር ነው። እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢው ነው በመገኘቱ፣ እኔም ወደድኩት ተዋህደኝ። በጣም በጥሩ ሁኔታ ሰራት ብዬ ነው የማስበው። እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቅከው የዛሬ አስር ዓመት ገደማ ሊሆነ ነው መሰለኝ። በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረ የሙዚቃ ህይወት ምን አይነት ውጤት አስከተለ በበጎም ሆነ በጎ ባልሆነም ካለ? አዎ ምንድነው ያው ከባላገሩ በፊት በነበሩት የተሰጥኦ ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይድል በሚል ስያሜ ሲደረጉ ነበረ። በ1997 ለኢትዮጵያ አቆጣጠር የመጀመሪያውም ሲዝን ቀጣዮቹን ሲዞኖች ላይ ተወዳድሬ እስከተወሰኑ ዞሮች ብቻ ነበረ የሚቀጥል የነበረው ሁለት ሺ አራት ባላገሩ ሲመጣ ግን እስከ መጨረሻው ይሄድ ቻልኩኝ። የሚሰጠኝን የዳኞች እየተገበርኩኝ ከመጣው በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለምን ይሄ አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ የ

ተናግረህ ነበረ። ያህል ምን ያክል እየተሳካ ነው? አዎ፣ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝ እና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ፣ ክብረወርቅ ሽዮታና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጣም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታ ይፈጠራል። ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው? እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችም፣ በተለያዩ መድረኮች በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ ሰንታምሩንም ታምሩም እንዲሁም እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ለገፋ ስራ ነበረ። ኢትዮጵያ ውስጥ ከተሾመ አሰግድና ይርዳው ጤናው በኋላ ወደ እውቅናው ከመጡ አይነ ስውራን ኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ? አዎ እኔ በእርግጥ እስካሁን አሁን ባልተ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም፣ እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ ባልጋ ሆነው አይቀጥሉም። ግን በዛ ፈተናዎች እጅን ሳልሰጥ አሁን እንግዲህ ለመሄድ አንድ እግርን ወደፊት አርጌ እርምጃን ቀጥያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደ ኋላ ሊያስቀርብ የሚችል ፈተና አልገጠመኝም። የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ሕይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖር ይሆን? አዎ፣ የወደፊት እቅዴ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው፣ እና በሙሉ አልበምም የመምጣት እቅዳለን። ከነዚህ ስራዎች በኋላ ያው አሁን በፊታችን በዚህ አጋጣሚ ማርች ሀያ ዘጠኝ የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችንም ሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ يجو ما في <applause> الفلجا ما يلا تشين <applause> I መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዘኛ መምህር ነበር ካሉኝ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሺ ባልከው ሙዚቃ አንሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ የሆኑ እስካሁን አዎ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ እንዲሁም ጥሩ ያንተናሪያ እሚከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገብተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ። እና በዚህ መልስ ነው የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን የመምህሩ ምዕራፍ አልተዘጋም? እንግዲህ እስካሁን አልተዘጋም። አስር ዓመት አልፎኛል በመምህርነቱ ዓለም ከቆየውን ከሙዚቃው ጎን ለጎን እንግዲህ አልተዘጋም። እስካሁን እንግዲህ እጅግ በጣም አመሰግናለሁ። ባልከው አለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ መኝልሃለሁ። መልካም ምሽት ይሁንልህ። ከስቱዲዮ አዲሱን የሙዚቃ ስራህን ለአድማጮቻችን እናሰማለን። ግን በጣም ተመሰግናት አሜሪካ ሰላምን አለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደን አደሩ Thank